በቤኒሻንጉል ጉምዝ ክልል በወንበራ ወረዳ ሰሞኑን ማንነታቸው ባልታወቀ ሰዎች ጥቃት ከተፈጸመ በኋላ የጸጥታ ኃይል ወደ አካባቢው በመግባቱ አሁን እንቅስቃሴው የተረጋጋ እንደሆነ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት አስታውቋል። ጥቃቱ በማንነት ላይ ያነጣጠረ እንደነበር አድርገው አንዳንድ የመገናኛ ብዙሐን አውታሮች መዘገባቸው ስህተት ነው የሚሉት የጽሕፈት ቤቱ ኃላፊ አቶ መለሰ በየነ አጥቂዎቹ ለውጡን የማይደግፉና ጸረ ሰላም ያሏቸው ኃይሎችና ሽፍቶች እንደሆኑ ተናግረዋል። አስቴር ምስጋናው ከባህር ዳር ዝርዝር አላት። ማንነታቸው ያልታወቁ ታጣቂዎች በከፈቱት ቶክስ በክልሉ ወንበርማ ወረዳ ንጹሐን ዜጎች በተገደሉ በጥቂት ቀናት ውስጥ ነው ሰሞኑን ሌላ ጥቃት መፈጸሙ የተሰማው። የዚህኛው ጥቃት ሰለባ ደግሞ ቡለን ወረዳ ነው። ቡለን ወረዳ አንዳንድ አካባቢዎች በንጹሐን ዜጎች ላይ በተፈጸመው በዚሁ ጥቃት ተገድለዋል፣ ሌሎቹም ቆስለዋል። የቤኒሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ጥቃቱ የተፈጸመው በጸረ ሰላም ኃይሎችና በሽፍታዎች ነው ብለዋል። ቅድሚ አንድ አካባቢ መተከል ዞን ቡለን ወረዳ ኤፓር ቀበሌ አካባቢ ላይ ችግሮች ተፈጥረዋል። የእነዚህ ችግሮች ምንጭም ያው በደንብ እንደሚታወቀው ከዚህ በፊት የተለያየ የውስጥና የውጭ ተልእኮ የተሰጣቸው ፀረ ሰላም ሀይሎች ናቸው። በተለይ አሁን ያለውን ሀገራዊ ለውጥ የማይቀበሉ በህዝብና በህዝብ መሀል የተፈጠረ ግጭት የለም። እነዚህ ሽፍታዎች እንግዲህ አንደኛ የጉሙዝ ማህበረሰብ ትላልቅ አዛውንቶችንም ጨምሮ እዛ ያለው ማህበረሰብ ለብልጽግና መረጃ የሰጣችሁት ነው አሁን እንዳለው መንግስት መረጃ መስ እየሰጣችሁት ነው በሚል በተለያየ መንገድ አስሯቸው ሲገርፉ፣ አንዳንዴም እንደፈለጉ ሲገሉ የነበሩበት ሁኔታዎች አሉ። በእኛ በጠራ ሽምቅ ሀይሎችን በተገቢ መንገድ ጉባ አካባቢ ያለውን ነገር ሙሉ በሙሉ የማክሸፍ ስራዎች ተሰርተዋል። ወንበራ አካባቢ ነው የገቡት። ወንበራ መልካም ፒሬ የሚባሉ አካባቢዎች ላይ እንደዚሁ እዛ ያለው የጉሙዝ ማህበረሰብ ተወላጅ ትላልቅ አዛውንቶችን፣ ሴቶችን አሁን ያለውን ስርዓት እየደገፋችሁት በሚል መደብደብ ማንገላታት ሰብአዊ መብት የመጣስ ያለ ማህበረሰብ የስጋት ምንጭ እንዲሆንና ስጋት ውስጥ እንዲገባ የማድረግ ስራዎች እንዲሰሩ ቆይተዋል። ያ መነሻ አድርገው የእኛ ጸጥታ ሀይልና የፌዴራል መከላከያ ሀይል እንደዚሁ ፌዴራል ፖሊስን ጨምሮ በሆነ ቦታ ላይ በቶ ጥቃት መፈጸም ነው ውጊያ የተደረገበትና አሁን ባለው ሁኔታ ያ አካባቢ ሙሉ በሙሉ ተቆጣጥረል። ማህበረሰቡን አረጋግጠን ስራዎች እየተሰሩ ያሉበት ሁኔታ ላይ ያለው የሟቾቹን ቁጥር ለማወቅ አሁንም መረጃ በማሰባሰብ ላይ ነን ያሉት ኃላፊው አንዳንድ የመገናኛ አውታሮች ጥቃቱ በማንነት ላይ ያነጣጠረ ነው ብለው መዘገባቸው ፍጹም ስህተት መሆኑን ነው የተናገሩት። በጣም ስህተት ነው። እዛ አካባቢ ላይ ያልተጎዳ ብሔረሰብ የለም። የአማራ፣ የአገው፣ የሽንሳ፣ የጉምሳ አለ። ሁሉም ብሔረሰብ ተጎድተዋል። ሰዎቹ ሽፍታ ናቸው ሲጀመር ብሔርን ማዕከል ያደርጉ አይደለም ያደርጉት ትግል ያው በህዝብና በህዝብ መሀል ግጭት እንዲደርሳ የሚያደርጉ ናቸው እንጂ እሱ ትክክል አይደለም። አዘጋገቡ ራሱ የተጎዳው ሁሉም ነው። በቦታውም የነበሩ ሰዎችም የአይን ማኞ ስላሉ ያልሞተ ብሔር የለም። ግን እንዳልሽ አማራ ናገው ብቻ ላይ ያነጣጠረ ጥቃት ነው ብለው የሚያነሱ ሰዎች አሉ። ይሄ ፈጽሞ የተሳሳተ መረጃ ነው። ብዙዎቹ አብሮ ነው የሚኖሩ። እዛ ያለ ማህበረሰብ ላይ ሽፍታ ሲወጣ ሁሉም ላይ ኖር እንጃ ይወሰደው ምን ያህል ሰዎች ይሆናሉ የሞቱ? አሁን ቁጥሩ እየተለያየ ነው። ብዙ ሰዎች በማህበራዊ ሚዲ ግ ትክክለኛም አላወቅነም። አጣርተን ግን ያው መረጃ መስጠት እንችላለን። ከአንድ ወር በፊትም እንደዚሁ በቤኒሻንጉል ጉምዝ ክልል ጉባ ወረዳ ውስጥ ባሉ አጅባር፣ አይሴድ፣ አልመሀል በተባሉ እና በሌሎች ቀበሌዎች በተከሰተው ጥቃት ወደ አስራ ስድስት የሚሆኑ ሰዎች መገደላቸውንና ስድስት ሰዎች መቁሰላቸውን መዘገባችን ይታወሳል። በአሁኑ ሰዓት ግን አካባቢ ወደ ቀድሞ ሰላሙ ተመልሷል። በወረዳው የአጅባር ቀበሌ ነ ተግባር የሆነው ወጣት ተስፋውን ሰጠኝ። ይህንኑ ነው የሚናገረው። አሁን ባለበት ሰዓት አካባቢው ሰላም አግኝቶ ስራውን እየሰራ ነው። ገበሬውም ወደ እርሻው ተመልሶ እያረሙ ነው። ከተማ ውስጥ ያሉትም ድርጅታቸውን ከፍተው እየተንቀሳቀሱ ነው። ያለ መከላከያዎች አሉ፣ ልዩ ኃይሎች አሉ፣ ፖሊስም አለ። ሁ ቀንም ማታም የተንቀሳቀሱ ነው ያለ። አበበ ሲሳይ ደግሞ የአኢሲድ ቀበሌ ነዋሪ ነው። እሱም ተመሳሳይ አስተያየት አለው። አሁን መንግስት አስወጥቶ ጠላትን እንይዛለን ስላለ አገርቸው አስወጥቶ ወደ አንድ ቦታ አስረግዶ በዚህ ቦታ እንግዲህ እንቀመጣለን። በቃ ሽፍታ ነው ቦታ አለቅም የሚልግት አለ ሽፍታ ራሱ ሽፍታ ማለት እዚህ ያላቸው ሕዝቦች ለጣችሁ ወደዚህ ወደ መውቅት ወረዳ ገብታችሁ እዚህ መቀመጥ አለባቸው። ጠላታችን እዛ ማሸነፍ አለብን በራም ይሁን በምን ወደ አባይ ዳር ስለሆነ ወደዚህ ሁላችሁ መግባት አለባቸው ተብለው ወደዚህ ያው እየገቡ ነው ያለ የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ከዚሁ ከጉባ ወረዳ ጥቃት ጋር በተያያዘ የተጠረጠሩ ከአንድ መቶ ሀያ በላይ ግለሰቦች በቁጥጥር ስር መዋላቸውን ገልጸዋል። ከአምስት በላይ የሚሆኑ የቀበሌ መዋቅርና የወረዳ መዋቅርን ጨምሮ ጉባ አካባቢ ቁጥጥር ስራ ውለናል። በአጠቃላይ መቶ ሀያ አንድ ነበሩ በዚ ጉዳይ ላይ ተሳታፊ ናቸው ተብሎ የተያዙት። በዛ ውስጥ ወረዲ ስልሳ ሁለቶቹ በአዲሶ ስልጠና ወስደው ያው ድርጊቱን ሳናቅ ነው። እነዚህ ሰዎች አንደኛ ስንቅ ያቀብላሉ አብሮ ረጃጅምት ያደርጋሉ በሚል ነው የተያዙት። ስለዚህ ከድርጅታቸው ተጠጥቶ ያው ታድሶ ስልጠና ወስደው ወደ ማህበረሰቡ እንዲቀላቀሉ የተደረገበት አግባብ አለ። እንግዲህ ሽፍታዎች በርከት ያሉ ተገለዋል። ለዛ ላይም የእኛ ጸጥታ ኃይሉና የፌዴራል ተቋማት በግንጅት በርካቶችን እርምጃ ወስደው እዛ ቦታ ሲያሸሹ ነው። እንግዲህ ዋግሚ አንድ ወደዛ ገብቶ እንደገና ያው አመላቸው ነው። የአንድ ቦታ ላይ በደንብ አድርጎ ሲያዝ አምልጦ የወጡና ሁለት ሶስት ነው ጥቃት ይፈጽማሉ። እነዛንም አሁን ሙሉ በሙሉ የማጥራት ስራዎች የክልሉ መንግስትም ከፌዴራል ጸጥታ አካላት ጋር ሆነው በጋራ እያጠራ ነው ያለው። በአማራ ክልል ተመዘገበ በተባለው ሰላም አጎራባች ክልሎች አስተዋጽኦ ማበረከታቸው መገለጹ እና ባለፈው ሳምንት የኦሮሚያ ና የቤኒሻንጉል ጉምዝ ክልል ርዕሰ መስተዳደር ሽልማት እንደተደረገላቸው ይታወሳል። የቤኒሻንጉል ጉምዝ ክልል ርዕሰ መስተዳደር አቶ አሻዲሊ ሀሰን በዜጎች ላይ የደረሰውን ጥቃት የመቆጣጠር ስራ መስራታቸውን በባህር ዳር ከተማ በተካሄደው የሽልማት ስነስርዓት ላይ ተናግረዋል። በቅርብ በሚዋሰኑ አካባቢዎች በደረሱ ጉዳቶች፣ መፈናቀሎች በእጅጉ አዝነናል። ድርጊቱ አምረን አውዝናል። በአንድም በሆነ በሌላ መንገድ እጃቸው አለበት የተባሉ ጥፋተኞች ለይተን በህግ እንዲጠየቁ አድርገናል። ከቀያቸውም የተፈናቀሉ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲደርሳቸውና ወደ ቀያቸው እንዲመለሱ በማድረግ በጋራ ተረባርበናል። በዚህ ረገድ በተለይም የአማራ ብሔራዊ ክልላዊ መንግስት እና ከምንም በላይ ደግሞ ሰላም ወዳዱ የአማራ ህዝብ ለአሳዩት ከፍተኛ ተነሳሽነት እና ለአበረከቱት እጅግ የላቀ አስተዋጽኦ በራሴና በክልሉ መንግስትም ላቂያ ምስጋና ማቅረብ ፈልጋለሁ። በቤኒሻንጉል ጉሙዝ ክልል የአሁኑን መሰል ጥቃቶች በተከታታይ የመድረሳቸው ጉዳይ ተጨማሪ ማብራሪያ የሚፈልግ አስተያየት የሚጋብዝ ነው። ከባለሙያዎች አስተያየት ጋር ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ